ጤናና አካባቢ እዚህ ጀርመን በክረምት ሲታዩ ተስፋ የሌላቸው የሚመስሉት ጭራሯቸው የተንጨፈረረ ዛፎች ያ ምህረት የለሽ የበረዶና ቅዝቃዜ ወራት ገሸሽ ሲል ከየት መጣ ሳይባል አረንጓዴ ቅጠላቸው ማቆጥቆጥ፣ አበባቸው አድሮ መፍካት ይጀምራል። ይህን ወቅት ታዲያ ሁሉም እኩል አያጣጥመውም። ከቅዝቃዜው ለመላቀቅ እንዳልጓጓ የአበቦቹ ፍካት፣ የአንዳንድ ተክሎች ቅጠል ብናኝ ጤና የሚነሳው ቁጥሩ ቀላል አይደለም። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። የአንድ አድማጫችን ጥያቄ ነው ዛሬ ይህን እንድንቃኝ የመራን በልማዳዊ አጠራር ሳይነስ የምንለው ምንድን ነው? የሕክምና ባለሙያ ትክክለኛ አጠራሩን ሊነግሩን ስለምንነቱም ሊያብራሩልን ጊዜያቸውን ሰጥተውናል። አብረን እንቆይ። ጥያቄውን የላከልን ከድሬዳዋ ወጣት ሳሙኤል ተፈራ ነው። በትህትና በጤናና አካባቢ ፕሮግራማችሁ ማብራሪያ ጠብቃለሁ ይላል ጥያቄዎቹን ዘርዝሮ ወጣት ሳሙኤል ጥያቄህን በመያዝ ዘወትር ለአድማጮች ጤና ነክ ጥያቄዎች ምላሽ በመስጠት ወደሚተባበሩን የውስጥ ደዌ ከፍተኛ የህክምና ባለሙያ ወደሆኑት ወደ ዶክተር ቶሌራ ወልደየስ በመደወል ማብራሪያ አግኝተናል። ወደ ህክምና ሄጄ ዶክተር ሳይነስ እንዳለብኝ ነገረኝ፣ ይላል ወጣት ሳሙኤል። እናም የመጀመሪያ ጥያቄው ሳይነስ ምንድን ነው የሚል ነው። ሰዎች ሳይንስ ብሎ ይላሉ፣ ግን ትክክለኛ አጠራሩ ሲኖሳይትስ ነው የሚባለው ወይም ሳይኖሳይትስ ነው የሚባለው። ሳይነስ ማለት መክሲለሪ ሳይነስ እና ፍሮንታል ሳይነስ የሚባሉ ሶስተኛ ደግሞ ኢትሞይድ ሳይንስ የሚባሉ ክፍሎች ከአፍንጫችን ጀርባ ያሉ አየር የሚሸራሸርባቸው ቦታዎች ናቸው። ወደ ጥያቄያችን ስንመለስ ይሄ ሲኖሳይትስ የሚባለው ብዙ መደቦች አሉት። አንደኛው አኪዩት ሲኖሳይትስ የምንለው አንድ ሰው ከያዘው እስከ አራት ሳምንት የሚቆይ ሲሆን ከአራት ሳምንት ደግሞ እስከ አስራ ሁለት ሳምንት ሰብ አኪው ሳይኖሳይትስ ይባላል። ከአስራ ሁለት ሳምንታት በኋላ ያለው ክሮኒክ ኖሳይትስ ነው የሚባለው። በሶስት ይሄን መክፈል ለምን አስፈለገ የምትኝ ሕክምናውን በዚህ መልኩ ስለሚሰጥ ነው። አኪው ሳይኖሳይትስ በአብዛኛውን ጊዜ ነው ከሰባት እስከ አስር ቀን ማለፍ የለበትም። ከአስር ቀናት በላይ እስከ አራት ሳምንት የሚቆይ ከሆነ ስቲል አኪ ሲኑሳይትስ ነው የምንለው። ከዛ በላይ ሰብአክዩት፣ ከዛ በላይ አስራ ሁለት ሳምንት በላይ ሆነ፣ ፕሮል ሲኖሳይትስ ነው የምንለው። ይሄ ነው ሲኖሳይትስ የሚባለው። ምንድን ነው መነሻው? ይሄ ህመም ምክንያቶቹ በአብዛኛውን ጊዜ ቫይረስስ ናቸው። ኢንፌክሽን፣ የቫይረስ ኢንፌክሽን አለ፣ የባክቴሪያ ኢንፌክሽን አለ። በአብዛኛውን ጊዜ አኪዩት የምንለው በአራት ሳምንት በፊት የሚያበቃ ወይም ከስር ቀን በፊት የሚያበቃ ቫይረስ ነው ምክንያቱ። ብዙ አይነት ቫይረሶች አሉ። በዋናኛነት የሚጠቀሰው ግን ሪኖ ቫይረስ የሚባል በአብዛኛውን ጊዜ ከሰባት ቀን አስር ቀን የማያልፍ ኪኖሳይትስ የሚያስከትል ሌላው ባክቴሪያ ነው። ቅድም እንዳልኩሽ ባክቴሪያዎቹም ብዙ ሲሆኑ ሁለት አይነቶቹ ሁል ጊዜ የሚጠቀሱ ናቸው። ትርፕቶኮከስ ኒሞኒ የሚባልና ሄሞፊለስ ኢንፍሉዌንዛ የሚባሉ ሁለቱ ናቸው። ባክቴሪያን ስንት እንደውም በጣም በትንሹ ነው ሚና ያለው በአብዛኛው ቫይረሶች ናቸው። ይሄን ኪኖሳይትስ የሚያመጡት ከነዚህ ከኢንፌክሽን ውጭ ደግሞ በአፍንጫ ፍንጫ ዙሪያ በሰዎች አናቶሚካል ዲፌክት ነው የምንለው ይህን አፈጣጠር እዛ ውስጥ ለምሳሌ አሁን ቢጠቅስልሽ አፍንጫችን ሁለት ቀዳዳዎች አሉት። እነሱን ሁለቱም ቀዳዳዎች የሚከፍል ሰብተም የሚባል ግድግዳ አለ። ያ ከተጣመመ ወይም ደግሞ ወደ አንዱ ክፍል ጫና ካረገ፣ ያም ፍንጫን የመስጋት ነገር ያመጣል፣ ኢንፌሽን የመቋጠ ነገር ያመጣል። ወይም ደግሞ ፖሊፕ የምንለው ነገር አለ። ማለት አፍንጫ ውስጥ የሚበቅል ነገር ማለት ነው። ያም ራሱ እንደዚህ ሳይትስ ስለሚያስከትል ነው። ቅድም የነገርኩት አፍንጫ ጀርባ ያሉት ጎድጓዶች የመጥበብ የመዘጋት በተፈጥሮ የሚሆኑ ከዛ በኋላም ደግሞ በአንዳንድ ነገሮች ችግር ሲያጋጥማቸው ስኑ ሳይትስ ሊያስከትሉ ይችላሉ። ሌላው በአብዛኛውን ጊዜ አለርጂ ነው። ቅድም በዋነኛነት ቫይረስ ብዬሻለሁ፣ ከባክቴሪያ ይበልጥ ዋናው አለርጂ ነው። አለርጂ ማለት ሰው ለአንዳንድ ነገሮች ቶሎ ሪስፖንድ የሚያደርግ ከሆነ ለምሳሌ ለሽ ለመሳሰሉት መጥፎ ሽታዎች ለመሳሰሉት ዝናኞች ያ አለርጂክ ሲኖሳይቲስ ነው የምንለው። እንደውም በአብዛኛውን ጊዜ አለርጂ ነው። በተለይ አክዩት የምንለው ቅድም መጠቀስኩልሽ የተፈጥሮ ችግር፣ አፍንጫ ውስጥ አንዳንድ ችግሮች መኖር እነሱ ክሮኒክ የሆኑ ሲኖሳይቲስ ነው የሚያመጡ ከአስራ ሁለት ሳምንትም በላይ የምቆይ በሕክምናም ደረጃ ለእነሱም የተለየ ሕክምና የሚያስፈልጋቸው ስለሆኑ ለዚህ ነው ቅድም ከመነሻዬ በዚህ ደረጃ የተመለከትኩኝና ምክንያቶቹ እነዚህ ናቸው። ለምሳሌ አንድ ምሳሌ ላንሳ። እዚህ ጀርመን ሀገር የክረምት ወቅት አብቅቶ የጸደይ ወቅት በሚጀምርበት ጊዜ የደረቁት ተክሎች ዛፎች፣ መለምለም አበባ ማውጣት ሲጀምሩ ማስነጠስ አንዳንዱም ከዓይኑ እንባ የሚፈስበት ነገር ብዙ ሰው ላይ የሚታይ ነው። ምናልባት ይሄ ነገር ወቅትን ተከትሎ የሚከሰት ሕመም ነው ብሎ መገመት ይቻላል። ትክክል ነሽ። በጣም ትክክል ነሽ። ይሄ አለርጂክ ሲኑሳይትስ ነው። ምንለ አሁን የገለችው እነዚህ ወቅትን ተከትሎ እንደዚህ አበባ ሽታዎች፣ የደረቁ ዛፎች ሽታዎች ጉሮሮ ውስጥ የመብላት አፍንጫን የማፈን የአይን እንዳልሽው ቅድም መቅላት ማልቀስ የወሮ ውስጥ የመብላት እነህ አለርጂ ጉዳይ ናቸው። ብዙም ጊዜ እንደውም አለርጂ በሕክምና ደረጃ ያ ግለሰብ ሊረዳበት የሚከድበት መንገድ እንደውም አለርጂ የሚያስከትለውን ነገር ለይጦ ማወቅ እና በሕክምናም ደረጃ ያንን ሲኑሳይቲስ የሚያስከትለውን ያንን ነገር በማስወገድ ጭምር ነው እንደዚህ የሚመከረው። አንዳንድ ሰዎች እንደውም ለረዥም ጊዜ እንደዚህ አፍንጫ አለርጂ ሊኖራቸው እና ወደ ሳምባ የሚደርሱ ቱቦዎች በሙሉ በዚህ አለርጂ ከተጠቁ እንደውም አንዳንድ ጊዜ አስሚ ላቸው ሰዎች ከመነሻው የአፍንጫ አለርጂ ሊኖራቸው ይችላል። እና በአብዛኛውን ጊዜ ደግሞ ይሄ ከቤተሰብን የሚወረስ ነገር ነው። አለርጂ በወቅቶች ላይ የተመረኮዘ ነው፣ ምክንያቱም አነሳሾቹ እነሱ ስለሆኑ ነው። መዳን ይችላል ወይ ይላል ጠያቂያችን። አለርጂ ይድናል። ቅድም አኪዩትና ክሮኒክ ብያለሁ። እስከ ሰባት ቀን ያለው ቀላሉ በራሱ ጊዜ ሊጠፋ ይችላል፣ በተለይ በቫይረስ ኢንፌክሽን የመጣ አለርጂ ከሆነ ከሰባት ቀን አልፍም የበዛ ከአስር ቀን በተለይ ካለ ያለፈ ከቫይረስ ልክ ቅድም ከገለጽኳቸው ባክቴሪያ ኢንፌክሽኖች ጋር ተያይዞ ሊሆን ይችላል በሚል ሌላ ምርመራ ማያስፈልገውም። አንቲባዮቲክ ስታስ ሲኖሳይትስ ስናክም የአንቲባዮቲክ ክፍሎች አሉ። በዚህ መልኩ አልድንም ብሎ ወደ ክሮኒክ ከሄደ ሌላ ምርመራዎች መደረግ አለባቸው። ለምሳሌ ምንድን ነው ካፍንጫው ጀርባ ካሉ ጉድጓዶች ጋር የተያዘ ችግር ምንድን ነው ተብሎ ምርመራዎች ይደረጋሉ። ከነዚህ ዋናው ምርመራ ሲቲስካን ነው። በቃ እዚህ አካባቢ ችግሩ ከ ወደ በቀላሉ ፖሊክ ከሆነ ተቆርጦ ወጣል። ሰብተሙ ከሆነ በሰርጀሪ ይስተካከላል። አፍንጫ ቀዳዳዎቹን የሚለይ ግርግዳ ማለት ነው። ተዘግቶ እንደሆነ እነዛ ቅድም ያልኩሽ ጉድጓዶቹ የእነሱም ኢንዶስኮፒ አለ። በኢንዶስኮፒ መሰረት ጠረጋ ይደረግላቸዋል እና ይድናሉ። ክሮኒክ የሆኑትን አሁንም ሰርጂካሉን ከማስተካከል ባሻገር አንቲባውቲክም ይሰጣል። አንዳንድ ጊዜ ባክቴሪያ ከታመነበት ማለት ነው ከሶስት ሳምንት ከስድስት ሳምንት አንቲባዮቲክ በመስጠት እነዚህን ነገሮች ሻሻል ይቻላል፣ ማዳንም ይቻላል። መልካም። ሌላው የወጣት ሳሙኤል ጥያቄ ዶክተር ቶሌራ ካፍንጫ የሚወጣው ቀጭን ውሃ የመሰለ ፈሳሽ ምክንያቱስ ምንድን ነው ይብራራልኝ? ይላል። ይሄ ቀጭን ውሃ ካፍንጫ የሚወጣው ያው ኢንፍላሜሽን ይኖራል፣ እብጠት ማለት ነው። እብጠት በምኖርበት ጊዜ ያ ቆሻሻ በቀላሉ ሊወገድ አይችልም። ወይንም ደግሞ ቅድም ያልኩሽ ጉድጓዶች ይዘጋሉ። ወይንም ደግሞ ጥያቄያችን ጠይቅን አፍንጫ ራሱ ይዘጋል። በቀላሉ የምናስወጣው ፈሳሽ ይጠራቀምና ከዛ ይፈሳል። ያም የሲኖሳይቲስ አንዱ ምልክት ነው። የአፍንጫ መዘጋት፣ የፊትንም ራስ ምታት፣ የማሽተት መቀነስ። እነዚህ እነዚህ ነገሮቹ አፍንጫ በሚዘጋበት ጊዜ በቀላሉ ስለማይወገድ ነው። ምንድን ነው ፈሳሹ? አሁንም ለሁለት ነው የምንለየው። በጣም ቀጭ ነው ሁኔና እንደ ራኒንግ ኖስ የምንለው ቀጭን ንፍት ከሆነ የቫይረስ ሲኖሳይትስ ነው፣ ወይም ይህም ደግሞ የአለርጂክ ሲኖሳይትን ነው። ወፈር ያለ መግላማ የሆነ አይነት ነገር ከአፍንጫ ከሆነ ይህም ባክቴሪያ ነገር መሆኑን ነው የሚጠቁመን። ስለዚህ መሰረቱን ነው የምናክመው ማለት ነው። አለርጂ ብለን ካሰብ ነው የአለርጂ መድኃኒቶች በብዛት አሉ። ያንን በጠብታም ይሁን ለሶስት ቀን ላልበለጠ ወይም ደግሞ በስፕሬን በመርጨት ቢሆን ለሶስት ቀን ላልበለጠ የሚወሰዱ አሉ፣ በመዋጥም ደግሞ የሚወሰዱ አሉ። ለባክቴሪያ ከሆነ አስር ቀን ካለፈ ነው ባክቴሪያ ለምናስበው። ለዚህ ደግሞ ብዙ አይነት አንቲባዮቲኮች አሉ። ሙቀትና ቀዝቃዛ ሀገር ላይ ልዩ ጦርነት ይኖረዋል ወይ የሚል ጥያቄ ማንስቷል ወጣት ሳሙኤል። ወይ ሙቀትና ቀዝቃዛ ሀገር ላይ፣ አዎ ልዩነት ይኖረዋል። በአብዛኛውን ጊዜ ይህን እንኳን ወደ አስምም የሚያደላ ሁኔታ ያው መተንፈሻ አካል በመሆኑ አፍንጫችን ሞቃታማ ቦታ የመከፈት ኢንፍላሜሽኑን የመቀነስ እና መዘጋቱን የመቀነስ ነገር። አንዳንድ ሰዎች እንደውም አዲስ አበባ እኮ ስንመጣ ነው እየያዘን ወይም የባሰብን የሚሉ ሰዎች አሉ። ከድሬዳዋ ወደ እኛ ሲመጡ ሀገራችን ስለምታውቂ፣ ከባህር ዳር እኮ ደህና ነበር እኮ አሁን አዲስ አበባ ሲመጣ ነው የሚሉ ሰዎች አሉ። የአየርም እንትን አስተዋጽኦ አለው። በዚህ ችግር የሚሰቃዩ ሰዎች ሊያደርጉት የሚገባ የሚሉት እንደው ምክር ካለ በአጭሩ ይስጡኝ። በአጭሩ የሚመክረው እስከ ሰባት ቀን ያለው ብዙ መጨነቅ አያስፈልግም። ሪኖ ቫይረስ ያልኩች ቅድም የቫይራል ኢንፌክሽን ሊሆን ይችላል። አለርጂ ከሆነ ግለሰቡን በደንብ ያውቀዋል። የሚያነሳሱበትን ነገሮች የተቻለው መተን መራቅ ይኖርበታል። ክሮኒክ ከሆነ ከአንገት በላይ ስፔሻሊስቶች አሉ እነሱ ውስጡ አናቶሚካ ለምሳሌ ምን ችግር እንዳለው በሲቲ ስካን ሆን የሚሆን በራሳቸውም አስስ በማድረግ ነገሩን ሊደርሱበትና የመጨረሻ መፍትሄም ሊሰጡ ይችላሉ። በዚህ መልኩ ችግሩን ለማቃለል ይችላሉ ብዬ ገምታለሁ። ዶክተር ቶሌራ ወልደየስ ለጊዜዎት እና ለሰጡ ማብራሪያ በጣም አመሰግናለሁ። በአድማጫችን ስም እግዜር ይስጥልኝ። ሰባዬ ላይም በጣም አመሰግናለሁ። ዘናዋይ ወጣት ሳሙኤል ተፈራ እንግዲህ በቂ ማብራሪያ እንዳገኘ ተስፋ እናደርጋለን ወደ ሐኪም በመሄድም ተገቢውን ሕክምና መከታተል እንዳትዘነጋ። ለዛሬ ያልነውም በዚሁ አበቃን። ሌሎቻችሁም ጥያቄ አስተያየትም፣ ሆነ ጥቆማችሁን ላኩልን። ሸዋ እየለገሰነኝ ሰላም ሁኑ።